የታንዛኒያ ፍርድ ቤት በሰማኒያ አራት ኢትዮጵያውያን ፍልሰተኞች ላይ የሦስት ዓመት እስራት በይኗል። ኢትዮጵያውያኑ የተያዙት በታንዛኒያ ማዕከላዊ ክፍል ኢሪንጋ በሚባል ቦታ ሲሆን በሕገ ወጥ መንገድ ወደ ማላዊ ሊያልፉ ሲሉ ነው ተብሏል። በታንዛኒያ ፖሊስና በሀገሪቱ ኢሚግሬሽን ኃላፊዎች የተያዙት ኢትዮጵያውያኑን በታፈነ መኪና አጉሮ ሲያጓጉዛቸው የነበረው ሾፌር ሲያመልጥ ፖሊስ ከፍልሰተኞቹ ጋር የነበረ ሐሰን ፌሩዝ የሚባል ታንዛኒያዊ በቁጥጥር ስር አውሏል። ሆፕ ካዋዋ በታንዛኒያ የኢሪንጋ ግዛት ኢሚግሬሽን ኃላፊ፣ ኢትዮጵያውያኑን በቁጥጥር ስር ስናውላቸው ከሰማኒያ አራቱ አስራ ሁለቱ ራሳቸውን ስተው ስለ ነበር ወደ ኢሪንጋ ሆስፒታል ተወስደው ሕክምና ተደርጎላቸዋል ሲሉ ለአሜሪካ ድምፅ ተናግረዋል። ኢትዮጵያ በታንዛኒያ ኤምባሲ የሌላት ሲሆን የአሜሪካ ድምጽ ጉዳይ የሚመለከተውን ኬንያ ያለውን የኢትዮጵያን ኤምባሲ ለማናገር ያደረገው ጥረት አልተሳካም። ዘገባው የገልሞ ዳዊት ነው። ባለፈው የካቲት 16 2010 ነበር 84 የኢትዮጵያ ፍልሰተኞች በህገወጥ ወደ ማላዊ ሊያልፉ ሲሉ በታንዛኒያ ፖሊስ ቁጥጥር ስር የዋሉት። ኢትዮጵያውያኑ ሁለት ጊዜ ፍርድ ቤት ቢቀርቡም አስተርጓሚ ባለመገኘቱ ባለፈው አርብ እንዲመለሱ ሆነዋል። በመጨረሻም አርብ የካቲት ሀያ ሶስት ፍርድ ቤት ቀርበው እያንዳንዳቸው የሶስት ዓመት እስራት ተላልፎባቸዋል። ምስተር ሆፕ ካዋዋ በታንዛኒያ የኢሪንጋ ግዛት የኢሚግሬሽን ኃላፊ ናቸው። ሰማንያ አራቱ የኢትዮጵያ ፍልሰተኞች የተያያዙበትን ሁኔታ ሲያብራሩ በእውነቱ በጣም ደካክመው ነበር። መኪናው እንደ ኮንቴነር ታሽጎ ስለነበር በሙቀት ታፍነው እያሉ ነው ያገኘናቸው። ልክ ፖሊስ ጣቢያ እንደደረሱም ከእነሱ ውስጥ አስራ ሁለቱ ራሳቸውን ስተው ስለነበር ወደ ሆስፒታል እንዲወሰዱ ተደርጓል። ህመማቸውም ይህን ያህል አልነበረም። የምግብና ውሃ ጦት ብቻ ነው የነበረው። ምክንያቱም የሚበላ ነገር ከሰጠናቸው በኋላ ከሦስቱ በስተቀር ሌሎቹ ወደ ሙሉ ጤንነት ተመልሰዋል። ሚስተር ካዋዋ አሁንም ሌሎች አራት የኢትዮጵያ ዜጎች በኢሪንጋ ግዛት እንዳሉ ፍልሰተኞቹ እንግሊዝኛ ወይም በአካባቢው የሚነገሩን የኪስዋይሊ ቋንቋ ባለመቻላቸው ወደ ፍርድ ቤት ለማቅረብ እንደተቸገሩም ይገልጻሉ። ኢትዮጵያውያኑን በመኪና ጉሮ ሲያጓጉዝ የነበረው ሹፌር ወዲያው ሲያመልጥ፣ አሰንፌሩዝ የተባለ ታንዛኒያዊ ግን ከሰማንያ አራቱ ኢትዮጵያውያን ጋር ፍርድ ቤት ቀርበዋል። ፍራይዴይ ሲምባያ በችሎቱ ላይ የነበረ የታንዛኒያ ጦማሪና ጋዜጠኛ ነው። በመጀመሪያው የችሎት ቀናቸው በጣም ሲያለቅሱ ነበር። እኔም ለምን ከሀገራቸው እንደወጡ ጠይቄያቸው፣ ከሀገራቸው የወጡት በዚያ ባለው የድህነት ችግር መሆኑን ነግረውኛል። ኢትዮጵያውያኑ የተያዙባት የታንዛኒያዋ ኤሪንጋ ግዛት በማዕከላዊ የአገሪቱ ክፍል የምትገኝ ስትሆን ብዙ ህገወጥ ፍልሰተኞች ወደ ጎረቤት ሀገር ማላዊ ለመግባት እንደሚጠቀሙባት ጦማሪው ስምባያ ይናገራል። የተፈረደባቸው ኢትዮጵያውያን አሁን በኤሪንጋ ማረሚያ ቤት የሚገኙ ሲሆን የተቀሩት አራት የኢትዮጵያ ፍልሰተኞችም አስተርጋሚ ተፈልጎላቸው ሮብ የካቲት 28 2010 ታንዛኒያ ኤሪንጋ ፍርድ ቤት ይቀርባሉ። ኢትዮጵያ ከታንዛኒያ ኤምባሲ ስለሌላት ጉዳዩ የምመለከታቸው በኬንያ የኢትዮጵያ ቆንጽላ ጽህፈት ቤት የዲያስፖራ ክፍል ኃላፊ አቶ አንዳርጉ በሬን ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።